ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን በሳምንቱ ውስጥ ለኢትዮጵያ የተጻፉ የተወሰኑ ጽሑፎችን ጨምቆ ያቀርባል። የሶማሌ ክልል ልዩ ፖሊስ በብሪታንያ የረድኤት ገንዘብ እንደሚሰለጥን ተዘገበ። ከአሶሳ ኢትዮጵያ እስከ ኩምሩክ ሱዳን የሚሄድ አዲስ አውራ ጎዳና ተጠናቀቀ። ኢትዮጵያ የዓለም የንግድ ድርጅት አባል ልትሆን እንደሚችል ተገለጸ። የሚሉትን ርዕሶች ነው ዛሬ የምንመለከተው። ዘ ጋርዲያን የተባለው የብሪታንያ ጋዜጣ ድረገጽ በዘገበው መሰረት በኦጋደን ክልል በርካታ የሰብአዊ መብት ረገጣዎችና ግድያዎች ፈጽመዋል በሚል የሚከሰሱትን ልዩ የጸጥታ ኃይሎችን ለማሰልጠን ብሪታንያ በሚሊዮኖች የሚቆጠር ፓውንድ ትሰጣለች። የብሪታንያ የዓለም አቀፍ ልማት ክፍል የውስጥ ሰነድን እንደተመለከተ የገለጸው ድረገጽ በሶማሌ ክልል በሚገኘው ኦጋደን ያሉት የጸጥታ ኃይሎችን የማሰልጠኑ እቅድ በክልሉ ለማካሄድ በታቀደው የአምስት ዓመታት የሰላም እቅድ መሰረት ሲሆን ከ13 እስከ 15 ሚሊዮን ፓውንድ ወጪ እንደሚደረግ ድረገጹ ጠቁሟል። የብሪታንያው የዓለም አቀፍ ልማት ክፍል የአካባቢው የጸጥታ ሁኔታ እንዲሻሻል የጸጥታ ኃይሎቹ ተጠያቂነትና ሙያዊ አሰራር እንዲኖራቸው ለማሰልጠን የተደረገውን እቅድ የሚያንቀሳቅሱት መንግስታዊ ያልሆኑ ድርጅቶችና የግል ኩባንያዎች ናቸው ማለቱን ድረገጹ አውስቷል። ሂዩማን ራይትስ ዋች የተባለው የሰብአዊ መብት ቡድን በርካታ የሰብአዊ መብት ረገጣ ተግባሮችን መዝግቢያለሁ ይላል። የኢትዮጵያ መንግስት ኦጋደን ውስጥ በአማጽያን ላይ የሚያካሂደውን ዘመቻ የሚመራው ልዩ ፖሊስ በተባለው ኃይል ሲሆን ከ10 ሺህ እስከ 14 ሺህ የሚሆኑ አባላት በአብዛኛው ከግጭቱ ቀጠና የተመለመሉ ወጣቶች ናቸው። እነዚህ ወጣቶች በቂ ሙያዊ ስልጠና አላገኙም። ታማኝነታቸውም በአመራር ቦታ ላሉ ግለሰቦች ነው፣ በዋናነት ደግሞ ለክልሉ ፕሬዚዳንት። እነዚህ ልዩ ፖሊሶች የሚፈጽሙት የሰብአዊ መብት ረገጣ ወታደራዊ ዘመቻ ይካሄድ ከነበረበት ጊዜ የከፋና የተስፋፋ ነው ሲል ዘ ጋርዲያን ድረገጽ አውስቷል። ልዩ ፖሊስ በመላ የሶማሊያ ክልል በሲቪሎች ላይ ከባድ የሰብአዊ መብት ረገጣ ፈጽሟል። ባለፈው ዓመት መጋቢት ወር ላይ አስር ሰዎችን ገድለዋል በማለት ሂዩማን ራይትስ ዋች ይከሳል። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ድርጅት የኢትዮጵያን ጉዳይ የሚከታተሉት ክሌር ቤስተን በበኩላቸው የብሪታንያ መንግስት ከልዩ ፖሊስ ጋር ለመስራት ማቀዱ እጅግ ያሳስባል ብለዋል። የብሪታንያ ዓለም አቀፍ የልማት ክፍል ሰነድ ግን የፕሮግራሙ ዓላማ የተሻለ ሰላም የሰፈነበትና አካታች የሆነ የሶማሊያ ክልልን ለመገንባት ነው ይላል። ስራውን የሚያካሄደውም የብሪታንያ የዓለም አቀፍ ክፍል ነው እንደሚል ደ ጋርዲያን ድረገጽ ዘግቧል። ኢትዮጵያን ከጎረቤት አገር ሱዳን ጋር የሚያገናኘው አውራ ጎዳና ግንባታ ተጠናቆ ለትራፊክ ክፍት እንደሆነ የኢትዮጵያ መንገድና የመጓጓዣ ባለሥልጣን ባለፈው ማክሰኞ ማስታወቁን ሱዳን ትሪቡን ጋዜጣ ዘግቧል። ከኢትዮጵያ አሶሳ ከተማ ኩምሩክ ሱዳን ድረስ የተዘረጋው መንገድ ርቀት የ100 ኪሎ ሜትር ኮሪዶር እንደሚሆንና የሁለቱም ሀገሮች የንግድና የማህበራዊ ግንኙነትን እንደሚያጠናክር ባለሥልጣኖች አስገንዝቧል ይላል ጋዜጣው። 27 ሚሊዮን ዶላር ያስወጣውን አውራ ጎዳና የገነባው አንድ የቻይና ኩባንያ እንደሆነ፣ የአውራ ጎዳናው መጠናቀቅ በሱዳንና በኢትዮጵያ ድንበሮች ያሉ የሁለቱ ሀገሮች ማህበረሰቦች የንግድ ልውውጥንና ትብብርን እንዳጎለበተ ጋዜጣው ጠቅሷል። በየብስ የተከበበችው ኢትዮጵያ የንግድ ግንኙነትን ለማጠናከርና የባህር ተደራሽነት ለማግኘት ስትል ከአምስት አጎራባች ሀገሮች ጋር ሊያገናኛት የሚችል ትልቅ አውራ ጎዳና ለመገንባት ችላለች። ኢትዮጵያ በአሁኑ ወቅት 98 ከመቶ የሚሆነውን የውጭ ንግዷን የምትልከውና የምታስገባው በጅቡቲ ወደብ በኩል ነው። የኢትዮጵያ ሰሜናዊት ከተማ መተማን በምስራቅ ሱዳን ባለችው ገዳሪፍ ከተማ በኩል ከፖርት ሱዳን ጋር የሚያገናኛት አውራ ጎዳና ከገነባች ወዲህ ደግሞ ኢትዮጵያ ፖርት ሱዳንን እየተጠቀመች ነው። ከሰባት ዓመታት በፊት ደግሞ የበርበራን ወደብ ተደራሽነት ለማግኘት ከሶማሊላንድ ጋር ተስማምታለች። በአሁኑ ወቅት ኢትዮጵያ ውስጥ ከሁለት መቶ በላይ የመንገድ ግንባታ ውጥኖች አሉ ሲል ሱዳን ትሪቡን ጋዜጣ ዘግቧል። ቬንቸርስ አፍሪካ የተባለው አፍሪቃ ተኮር የሆነ መጽሔትና የዜና አገልግሎት ደግሞ የዳብሊዩቲኦ ማለት የዓለም የንግድ ድርጅት ባለሥልጣኖች እንደሚሉት ኢትዮጵያ በመጪው ዓመት የድርጅቱ አባል ልትሆን ትችላለች ይላል። ሀገሪቱ የድርጅቱ አባል ልትሆን እንደምትችል ያስታወቁት በቅርቡ የሚለቁት የዓለም የንግድ ድርጅት ዋና ዳይሬክተር ፓስካል ላሚ ስለ አባልነት መሰረት ለመነጋገር ኢትዮጵያ በሄዱበት ወቅት ነው። የዓለም የንግድ ድርጅት ኃላፊው ለአባልነት ስለሚያስፈልጉት ሥነ ሥርዓቶችና ቅድመ ግዴታዎች ከኢትዮጵያ የውጭ ጉዳይ ሚኒስትር ቴድሮስ አድሓኖም ጋር ተነጋግረዋል። ኢትዮጵያ በበኩሏ ለአባልነት የሚያስፈልጉትን ነገሮች ለማሟላት ስትሰራ ቆይታለች። ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን ያመለከተችው እንደ አውሮፓ አቆጣጠር በ2003 ዓ ም ማለትም ከ10 ዓመታት ገደማ በፊት ሲሆን ስለ ሀገሪቱ የአባልነት ብቃት የሚያጤንና መመሪያ የሚሰጥ አካል በዛኑ ዓመት የካቲት ወር ላይ ተመድቦ ነበር። የዩቲዮ አባል ለመሆን ከሚያስፈልጉት ዋና ዋና ነጥቦች መካከል ቴሌኮሙኒኬሽንስንና ገንዘባዊ ተቋማትን የመሳሰሉት የመንግስት ይዞታ የሆኑትን ዘርፎች ለግል ይዞታነት ክፍት ማድረግ እንዲሁም የውጭ መዋዕለንዋይ ፍሰት መፍቀድ የሚሉት ይገኝባቸዋል ይላል ቨንቸርስ አፍሪካ ላይ የወጣው ጽሑፍ። ኢትዮጵያን በአባልነት በመቀበሉ ሂደት የኢትዮጵያ የሰብአዊ መብት ፖሊሲ ጉዳይም እንደታየ ድረገጹ ጠቅሷል። ፓስካል ላሚ ኢትዮጵያ እስከ መጪው ዓመት ባለው ጊዜ ውስጥ አባል ልትሆን ትችላለች ማለታቸው ኢትዮጵያ ከዓለም የንግድ ድርጅት የሚጠበቅባትን ሁሉ ወደ ማሟላት መጠጋቷን ያሳያል ሲል የቬንቸርስ አፍሪካ ድረገጽ አውስቷል። አድማጮች፣ የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።